በብሔራዊ አንድነት ላይ በሚያቀነቅኑ የፖለቲካ ፓርቲዎች ላይ በየቦታው የሚደረገው ወከባ ኢትዮጵያን በዘር ከፋፍለው ለማፍረስ አጀንዳ ያላቸው ኃይሎች ሴራ ነው ሲሉ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስታወቀ። ባለፉት ሰላሳ ዓመታት አማራው በብሔር ተደራጅ ሲባል እምቢ በማለቱ ኢትዮጵያን ከመበታተን የታደገ ህዝብ ነው ብለዋል ፕሮፌሰር ብርሃኑ ነጋ ኢዜማ በባህር ዳር ከተማ የምርጫ ቅስቀሳ እና ህዝባዊ ውይይት ያደረገ ሲሆን ከብልጽግና ጋር የሚለይበትን አራት መሰረታዊ ሀሳቦችም ዘርዝሯል። በተለይ በህገ መንግስቱ ላይ ብልጽግና ያለውን አቋም በግልጽ እንደሚቃወም የኢዜማው ሊቀመንበር ፕሮፌሰር ብርሃኑ ተናግረዋል። አስቴር ምስጋናው ዝርዝር አላት። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትላንት በባህር ዳር ያካሄደው ህዝባዊ ውይይት ሊካሄድ ጥቂት ሳምንታት ብቻ ከቀሩት ስድስተኛው ሀገራዊ ምርጫ ጋር የተያያዘ ነው። ፖለቲካ ፖለቲካ ነው የሚባለው በዜግነት ላይ ብቻ ሲመሰረት ነው የሚል አቋም ያለው ፓርቲው ከገዢው ፓርቲ እና ከሌሎች ፓርቲዎች ጋር ያለውን መሰረታዊ ልዩነት ለህዝብ ይፋ አድርጓል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪ ፕሮፌሰር ብርሃኑ ነጋ በህብረ ብሔራዊ የፖለቲካ ፓርቲዎች ላይ በየቦታው ወከባ እንደሚካሄድ ተጠቁመዋል። ይህም ኢትዮጵያን ለማፍረስ አጀንዳ ያላቸው ኃይሎች ሴራ ነው ብለዋል። በዚህ ነው አሁን የብሔር ግጭቶች በሙሉ አይተን እንደሆነ በሙሉ በዋናነት ጦርነታቸው ኢትዮጵያ ኢትዮጵያ በሚኖ ድርጅቶች በእኛ አይነት ድርጅቶች ላይ ምክንያቱም እነሱ የቆሙበትን መሬት የሚያነቃንቅባቸው ስ ለምደን አማራ የሚመጣው ብርሃን ነው ወይም ዜማ ነው እኛ ኢትዮጵያ ችግር የለም

የአማራ ማህበረሰብ ሲመጣ አደጋው የበለጠ ከፍ ብሎ ባለፉት ሰላሳ ዓመታት አማራው በብሔር ተደራጅ ሲባል እንቢ በማለቱ ኢትዮጵያን ከመበታተን የታደገ ህዝብ ነው ያሉት፣ የክልሉ ህዝብ ለኢትዮጵያ አንድነት አደረገ ያሉትን አስተዋጽኦ አድንቀዋል። የፓርቲው መሪ ፕሮፌሰር ብርሃኑ ነጋ የአማራ ከሌላው ከብዙዎቹ ይለየው የነበረው አሁን ግን የሚለየው በፖለቲካ ተደራጅ በዘረስኩት ለረጅም ጊዜ እንቢ አለ እንቢ አለ ይህ ኢትዮጵያዊነት የሚባለውን ነገር ከአማራ እንትን ካላወጣ ነው የአማራን ብሔረተኛነት ልንተክል አንችልም የሚል አመለካከት ነበረ። ይህንን የምታምኑ የአማራ ብሔረተኛንን የምትሉ ሰዎች ከእሳት ጋር ነው ትጫወቱ። ቢካዝ ኢትዮጵያዊነትን ከአማራ እንትን ውስጥ ተሳድፎላችሁ ካወጣችሁ ዜን ኢትዮጵያዊነትን ነው የምታፈርሱ። በፍጹም በፍጹም መሆን የሌለበት አማራው በብሔር የተደራጀው ከገጠመው የህልውና አደጋ ለመዳን ሆኖ እያለ እርስዎ የአማራን ብሔርተኝነት አጥብቀው የሚቃወሙት ለምንድን ነው የሚሉና ሌሎች ጥያቄዎች ከተሳታፊዎቹ ቀርበውላቸው ነበር። የአማራ ሕዝብ እንደ ብሔርተኝነት የተደራጀበት ትክክለኛ መቼም ቀንና ሰዓቱ ሳይሆን ምክንያቱ ዋናው ተለቅተው ነው። ምንድን ነው ያስነሳው? ከተደራጀስ ደግሞ ወይም መደራጀቱን ለእርስ በርስ ጦርነት ይዳብዳል ይባልም ከሆነ እውነትም ሊሆን ላይሆን ይችላል። አማራጭ ወይ ማለት ሌላ አማራጭ ያቀረበለታል አይ ያ አይቶታል ማለት ነው። በተለይቼ ነው ያ ምን ይዞለት ነው ማለት የሆነ መንገዳራች አላሳሰበ አንድ መንገድ እንደ አማራ ሚሊሻ አዘጋጅተን ጦር ሰብቀን በክልሉ ሄደን ባጥ ያ በእርግጥም በየቦታው ያሉትን አማራ ወገኖቻችንን ሰላም ይሰጣችኋል ወይንስ ኢትዮጵያ ምንም ወደማያባራ የእርስ በርስ ጦርነት ሄዳለ ማሰብ ለምትቆ ይሄ ነው ትልቁ የኔ እምነት። በግልጽ መነግራችሁ ይሄ መንገድ በምንም አይነት በሚሊዮኖች የሚቆጠር በየቦታው ያለውን የአማራ ወገናችንን ሰላም አያመጣም፣ ጦርነት ብቻ ነው። ይቺ ለረጅም ጊዜ አማራ ሲጓጓላት ሲንገበገብላት የነበረችውን ኢትዮጵያን ከማፍረስ ውጪ ሌላ ነገር አለ? የአማራን ሕዝብ መታደግ የአማራ ኃላፊነት ብቻ አይደለም። የማንኛውንም ኢትዮጵያዊ ሕይወት መታደግ የሁላችንም ነ

እዛ ጋዜጣዊ መግለጫ ላይ ያለመጤ ምናምን እየተባለ ሰፋ ምን እየተባለ በሚል ተናገረው ነው። ያችን ሪፖርቱና መጤ ብለዋል ብለው የአማራን ታጋይ ሽብርተኛ ብለሃል አላልኩም። አማራ ክልል ስትመታ ሌላውን ትናገራለህ፣ ሌላ ቦታ ስትሄድ ደግሞ ሌላ ትናገራለህ አንተ እኔ የትም ቦታ የተናገርኩት የሰማ ኢዜማ፣ ከጥቂት ሳምንታት በኋላ በሀገሪቱ ለሚካሄደው ምርጫ ከአራት መቶ በላይ ወረዳዎች ከአንድ ሺህ ስድስት መቶ በላይ እጩዎችን ማቅረቡን አስታውቋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።